አሁን ኤርትራ የአፍሪቃ ህብረትን እንደገና መቀላቀሏን ወደሚመለከተው የእለቱ አብይ ርዕስ እንዘልቃለን። አስር ዓመታት በላይ ራሷን ከአህጉራዊው ድርጅት የአፍሪቃ ህብረት አግልላ የቆየችው ኤርትራ ህብረቱን እንደገና መቀላቀሏ ተገልጿል። ይህ ማለት ግን ይላል ከአዲስ አበባ የደረሰን የፒተር ሀይንላይን ዘገባ ይህ ማለት ግን የህብረቱ ዋና መዲና መቀመጫ ከሆነችው ጎረቤቷ ከኢትዮጵያ ጋር ያላት ቅራኔ ላልቷል ማለት አይደለም። አዲሱ አበበ ዘገባውን ይዟል። በአፍሪቃ ህብረት የኤርትራ አምባሳደር ግርማ አስመሮም ተስፋዬ የሹመት ደብዳቤያቸውን ከሁለት ቀናት በፊት ለህብረቱ ኮሚሽን ሊቀመንበር ለጃን ፒንግ አስረክበዋል። ኤርትራ ከአስር ዓመታት በኋላ አሁን ሃምሳ ሶስት አባላት ወዳሉት የአፍሪካ ህብረት መቀላቀሏ አስደሳች መሆኑን ሊቀመንበሩ ፒንግ ገልጠዋል። የሊቀመንበርነቱን ስልጣን ከሶስት ዓመት በፊት የተረከቡት ፒንግ ከስራዎች መካከል የኤርትራ ዳግም መቀላቀል ከፍተኛው ስኬት መሆኑንም ተናግረዋል። ኤርትራ ከህብረቱ አምባሳደሯን ያገለለችው እንደ አውሮፓ አቆጣጠር ከ1998 እስከ 2000 የነበረውን የድንበር ውዝግብ ከፍጻሜ ያደረሰው የሰላም ስምምነት ተግባራዊ እንዳይሆን ኢትዮጵያ በመጣሷ ድርጊቱን ያለማውገዝ ድክመት አሳይቷል ህብረቱ በሚል ቅሬታ እንደሆነ ይታወቃል። የአፍሪካ ህብረት ያን ስምምነት ካደራደሩ አካላት ዋነኛው እንደነበርም አይዘነጋም። ኤርትራ ከ30 ዓመታት ጦርነት በኋላ እንደ አውሮፓ አቆጣጠር በ1993 ዓ ም ነጻነቷን ብታውጅም ከአምስት ዓመታት በኋላ የተፈጠረ የድንበር ውዝግብ የሁለቱን አገሮች ግንኙነት እንደገና ሊያሻክር ችሏል። በኋላም በኢትዮጵያ አሳሳቢነት የአፍሪካ ህብረት እንደ አውሮፓ አቆጣጠር በ2009 ዓ ም አንድ ድንገተኛ እርምጃ ይወስዳል። ያም ኤርትራ ሶማሊያ ውስጥ የሚገኙ እስላማዊ ተዋጊዎችን ትረዳለች በሚል የተመድ እንዲቀጣት የሚጠይቅ ነበር። ኤርትራ ምንም እንኳ በወቅቱ ክሱን ብታስተባብልም ከተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ከባድ ማዕቀብ አላመለጠችም። በአስመራው መንግስት ላይ የተጣለው ማዕቀብ የጦር መሳሪያን፣ የንብረትንና የመጓጓዣ እገዳዎችን ይጨምራል። ኢትዮጵያ የአፍሪካ ህብረት አስተናጋጅነቷን መከታ አድርጋ ስታበቃ ኤርትራ አዲስ አበባ ውስጥ ቢሮ እንዳትከፍት እያደረገች ነው የሚለውን የኤርትራን ክስ የአፍሪካ ህብረት ሊቀመንበር ፒንግ ባለፈው አመት ውድቅ ማድረጋቸው አይዘነጋም። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ ኤርትራ የህብረቱ አባል እንዳትሆን የጋረጠው እንቅፋት እንደሌለ ገልጧል። የሚኒስቴሩ መስሪያ ቤት ቃል አቀባይ ዲና ሙፍቲ በቴሌፎን በሰጡት ኢንተርቪው ግን የኤርትራ ቢሮ መክፈትና የሁለቱ አገሮች ግንኙነት መሻከር ምንም የሚያገናኘው ነገር የለም ይላሉ። ካለው ሁኔታ ጋር ምንም ግንኙነት የለውም። እኛ የአፍሪካ ህብረት አስተናጋጅ ነን። ለህብረቱ አስፈላጊ ሆነ ማንኛውንም ነገር እናመቻቻለን እንጂ ቀድሞ ከነበረው አቋም ጋር ምንም አይነት ግንኙነት የለውም። ኤርትራን ተወክለው ወደ አዲስ አበባ የህብረቱ ጽህፈት ቤት የሚሄዱት አምባሳደር ግን ለሁለቱ አገሮች ግንኙነት መለሳለስ እንደ መረጃ የመታየቱን ግምት በአጽንኦት አስተባብለዋል ቃል አቀባዩ። ያ ሌላ ይሄ ሌላ ያሉት ቃል አቀባይ ቀድሞ የነበረው የሁለቱ አገሮች አቋም ለውጥ የለውም ብለዋል። ኤርትራ በአህጉሪቱ ጉዳዮች ለመሳተፍ ያላትን በጎ ፈቃድ ለማሳየት ባለፈው ሐምሌ ወር ኬንያ ናይሮቢ ውስጥ በተካሄደው የህብረቱ ጉባኤ ላይ አንድ ከፍተኛ የታዛቢዎች ቡድን መስደዷ ይታወሳል። ያኔ የአስመራውን መንግስት ተወክሎ በዚህ ወር ማብቂያ ገደማ አዲስ አበባ የህብረቱ ጉባኤ ላይ የሚገኘው አምባሳደር በግልጽ አይታወቅም ነበር።